አፍሪቃ በዘንድሮ የጀርመን አጠቃላይ ምርጫ ዘመቻ ላይ በፓርቲዎች የምረጡኝ መቀስቀሻ ሰሌዳዎች የመውጣት እድል አላገኘችም። በዚሁ ጊዜ ትኩረት የሚያገኙት ማህበራዊ ፍትህ፣ የጸጥታ ጥበቃ ወይም ተገቢው ትክክለኛ ደሞዝን የመሳሰሉ ሀገር ውስጥ ጉዳዮች ናቸው። ያም ሆኖ ግን ተፎካካሪ ፓርቲዎች አፍሪቃን ሳያነሱ ያለፉበት ጊዜ የለም። ይህንንም ስደተኞች አይመጡብህም በሚል የመራጩን ድምፅ ለማግኘት ያደረጉት ሊሆን እንደሚችል መንግስታዊ ያልሆኑ ድርጅቶች የተጠቃለሉበት ህብረት፣ በምህፃሩ የፌንሮ ባልደረባ በርንት ቦርንሆርስት ገልጸዋል። የሁሉንም ፓርቲዎች መርሃ ግብር ብትመለከቱ አፍሪቃ በሚያስገርም ሁኔታ ከሞላ ጎደል ትልቅ ምዕራፍ ተሰጥቶታል። በክርስቲያን ዴሞክራቶች ህብረት መርሃ ግብር ላይ የስደተኞችን ቁጥር በዘላቂነት ዝቅተኛ ማድረግ ወይም ፓርቲዎች መርሃ ግብር ላይ አረንጓዴዎቹ ደግሞ ለስደተኞች ደህና የወደፊት እድል በመፍጠር የስደትን መንስኤ መታገል የሚሉ ተመሳሳይ ሀሳቦች በሁሉም ፓርቲዎች ፕሮግራም ላይ ይታያል። ስደት የሚለው ርዕስ ከአፍሪቃ ጋር በተያያዘ ቀርቧል። ጥያቄው ግን ሀሳቡ ስለ አፍሪቃ በማሰብ የተነሳ ወይስ የስደት መንስኤ ተቆጣጥረናል በሚል የመራጩን ሕዝብ ስሜት ለመያዝ የታሰበ ነወይ ነው። የአፍሪቃውያን ስደተኞች ቁጥር በጨመረበት ሁኔታ የተነሳ የበርሊን ፖለቲከኞች እንደ ዘንድሮ ስለ አፍሪቃን አንስተው አያውቁም። መራሄተ መንግስት አንጌላ ሜርክል በጀርመን የቡድን ሀያ ፕሬዚደንትነት ስልጣን ዘመን አፍሪቃን ዋና የትኩረት አጀንዳቸው አድርገዋል። ይሁንና የቡድን ሀያ ጥረት ከአምስት አፍሪካውያት ሀገራት ጋር ከተፈጠረው ወረት የማሰራት አጋርነት ባለፈ ይህ ነው የሚባል ውጤት እንዳላስገኘ ታዛቢዎች ተችተዋል። እንዲያም ቢሆን ግን የክርስቲያን ዴሞክራቶቹ ህብረት ሲዲዩ ሜርክል ኮምፓክት ዊዝ አፍሪካ በሚል ለቡድን ሀያ ያዘጋጁትን እቅድ ይዞ መቀጠሉን መርጧል። ከተለመደው የልማት እርዳታ ጎንም የግል ወረትን በማሰራት በአፍሪቃ የኑሮውን ደረጃ ለማሻሻል እንደሚቻል በፌዴራዊው ምክር ቤት የሲዲዩ አንጃ የአፍሪቃ ጉዳይ ተመልካች ቡድን ሊቀመንበር አንድሪያስ ሌምል አስረድተዋል። ድህነት ካለተጨማሪ የግል ወረት መፍትሄ አያገኝም የሚል የግል አስተያየት አለኝ። መንግስትም ለዚህ ችግር መፍትሄ አያስገኝም። ይህን ከብዙ ዓመት ወዲህ ለልማቱ ትብብር ያቀረብነው ብዙ እርዳታ በልማቱ ላይ የተጠበቀውን ሁነኛ ለውጥ ባላስገኘበት ድርጊት ለማወቅ ይቻላል። በዚህም የተነሳ እንደኔ አስተሳሰብ ድህነትን በመታገሉ ረገድ ወደፊት ለመራመድ በአፍሪቃ ተጨማሪ የግል ወረት ያስፈልጋል። ቀደም ሲል የተሰማው አባባል ግን በሀያሲያን አስተያየት የሚጠቅመው የጀርመን ተቋማትን ብቻ ነው። የሶሻል ዴሞክራቶቹ ፓርቲ ኤስፔዴ ግን ተጨማሪ የግል ወረት ያስፈልጋል መባሉን ቢደግፍም ገንዘባቸውን ለሚያሰሩ ተቋማት ማበረታቻ ወይም ዋስትና ሊሰጥ እንደሚገባ በምክር ቤት የኤስፔዲ አንጃ የልማት ፖሊሲ ቃል አቀባይ ወይዘሮ ጋብርኤላ ሃይንርሽ አመልክተዋል። በአፍሪቃ ተጨማሪ ወረት ለማሰራት ብዙ እድል አለ ብለን እናምናለን። ይህ ጥሩ ነው ብለን የምናስበው እድል እውን በሚሆንበት ጊዜ በአፍሪቃ ብዙ የስራ ቦታ ሊፈጠርና ብዙ ሰዎችም ኑሯቸውን ለመምራት የሚያስችላቸውን አማራጭ ሊያገኙ ይችላሉ። ኤስፔዴ እስካሁን የጀርመን መንግስት የቡድን ሃያን መስመር ሲከተል ቢቆይምና ሶሻል ዴሞክራቷ የኢኮኖሚ ሚኒስትር ብሪጌት ሴፕሬስ በግሉ ወረት ላይ ጥገኛ የሆነውን ፕሮ አፍሪካ የተሰኘውን ፕሮጀክት ቢያነቃቁም ፓርቲያቸው አሁን ከዚሁ መስመር ራሱን በማራቅ ከሌሎች የሲቪል ማህበረሰብ ድርጅቶች ጋር አብሮ ለመስራት በመሞከር ላይ ነው። በአውሮጳ ህብረትና በአፍሪካ ሀገራት መካከል የተደረሰው አከራካሪው የኢኮኖሚ አጋርነት ውል በጥንቃቄ ሊመረመር እንደሚገባውም ኤስፔዲ አስታውቋል። የአረንጓዴዎቹ ፓርቲ ከምርጫው በኋላ በሚቋቋመው መንግስት ውስጥ የመሳተፍ እድል ካገኘ የኢኮኖሚ አጋርነት ውልን ለማስቆምና በአዲስ ውል ላይ ለመደራደር አስቧል። ከዚህ ባለፈም ፍትሐዊ የአውሮጳ ንግድና የግብርና ፖሊሲ እንዲኖርም ጠይቋል። በአረንጓዴዎቹ አስተያየት ሁኔታዎችን እያዩ በምግብ ላይ የሚደረገውን የዋጋ ውጣውረድ ለማስቀረት በዓለም አቀፍ የፊናንስ ገበያ ላይ ጠንካራ ቁጥጥር ማድረግ አስፈላጊ ነው። የዓለም ንግድ ድርጅትም ተሃድሶ ሊደረግበት ይገባል። ይሁንና የአረንጓዴዎቹ ፓርቲ ስደተኞችን መልሶ ከመቀበሉ ቅድመ ግዴታ ጋር የተያያዘ የልማት እርዳታን እንደማይደግፍ አስታውቋል። የሰብአዊ መብት መመሪያዎችን የማያከብር የፍልሰት ውልንም አይቀበልም። የግራ ፓርቲም የተዛባ የንግድ ግንኙነት ፖሊሲን ከመቀጠል ይልቅ ዓለም አቀፍ ማህበራዊ መሰረተ ልማት እንዲቋቋም እንዲሁም የልማት ፖሊሲው እንዳዲስ እንዲሰራ ጠይቋል። በንግድ ወደ ውጭ ለሚላክ የግብርና ምርትና ምግብ ድጎማ መስጠትም እንዲቆም ይፈልጋል። ምክንያቱም ይህ የአዳጊዎቹን ሀገራት የግብርና መዋቅር አብዝቶ እየጎዳው ነው የነፃ ዴሞክራቶቹ ፓርቲ አፍሪቃን ወረት ለማሰራት ጥሩ እድል ያለባት አህጉር አድርጎ ከመመልከቱም ጎን የልማቱ ትብብር መቀጠል እንዳለበት ያምናል። ከአፍሪቃ ግዙፍ ፍልሰት አስግቷል የሚለው አማራጭ ለጀርመን ፓርቲ ግን የልማቱ ትብብር የጀርመን ንግድንና ጸጥታ ጥበቃ ጥቅሞችን እያገናዘበ እንዲሆን እንዲሁም የጀርመን ገበያ ለአዳጊ ሀገራት ምርቶች ይበልጥ ክፍት እንዲሆንም ጠይቋል። ተፎካካሪ ፓርቲዎች ይህን ይበሉ እንጂ ከምርጫው በኋላ አፍሪቃ በጀርመን ፖለቲካ ውስጥ እንደ 2017 የመጀመሪያዎቹ ስድስት ወራት ትኩረት ማግኘቷን አብዝተው እንደሚጠራጠሩት የፌንሮ ባልደረባ በርንት ቦርንሆርስት አስታውቀዋል።